SPS audio is supported by advertising. Okay, ኢንጂነር ብዕሊ አድሃኖም በአዲስ አበባ አራዳ የእድገት በሱዳን የስደትና በአውስትሬልያ የዳግም ሰፈራ ከፊል ሕይወቷን አጣቅሳ በቀዳሚ ሁለት ክፍል ዝግጅቶቻችን አውግታለች። የመደምደሚያ ግለ ታሪኳ የሚቋጨው በወደፊት ትልሟ ሲሆን መንደርደሪዋ የምስጋና ቃሎች ናቸው። በዚህ አጋጣሚ የደብረ ጽዮን ቅድስተ ማርያም የቀዳሚ ሕፃናት ክፍል ትምህርት ቤቱ ማለት ነው ወላጆች በጣም ነው የማመሰግነው። ልጆቹንም ወዳቸዋለሁ። እነሱ ግብዣ አደረጉልኝ አዳራሽ፣ አባት እናት ምናምን አላልኩም። በቃ ሙሉ ስሜት እንዲሰማኝ አርገውኛልና በጣም ነው የማመሰግነው እና እዛኔ የመናገር ምድል አጋጥሞኝ ነበርና ከአስራ ምና ምናምን በፊት አክስቴን አንገቷን አስደፍቻት ነበርና አመሰግንኳት። እና ምርቃቱ የእኔ ምርቃት ሳይሆን የሷም ነው። ትከፋም ክሻት አለው ብዬ ተስፋ አደርጋለሁና ይሄ ላንቺ ነው አልኳት። ያጠፋሁት ጥፋት ጥፋት ሳይሆን ፍቅር በሚባል እያዝልኝ ያልኳት፣ አለቀሰች። እናን በዚህ አጋጣሚ ማክስት ይወድሻለሁ። በእሷ ጥረት የእሷ ፋውንዴሽን ነው እዚህ ያደረሰኝ። ትንሽ ባስከፋትም ብዙ አመት ቢፈጅም ከመከፋት አድናለች። ሳይኖራት ለእኔ ሳትል እኛን ህይወት ሰጥታናለች። ሁለተኛ ድል ሰጥታናለች። ኑሪልን ረጅም እድሜ ከጤና ጋር መኝላታለሁ። ከዛ ሌላ ቻሌንጁ ስራ ፍለጋ። ያውን ስራ አላቆምኩም፣ ጥሩ ገቢ ያለኝ ለሊት ለሊት ሰራለሁ። ቀን ቀን ደግሞ መፈለግ ጀመርኩ። ኢንተርቪው አደራረግ ትልቅ ቻሌንጅ። ምናለ መሰለ ጥቁር ስትሆን ቫሊዩ አይሰጡም። አንደኛ ኢንጂነሪንግ ተብሎ አንድ ጥቁር ሴት ስትሄድላቸው እውነት አይመስላቸውም። ልጄን ፒክ ላርግ ስሄድ አንድ ጥሩ ወላጅ አለችኝ። ምን ደምታጠኘዋለችኝ ኤሌክትሪካል ኢንጂነሪንግ ስላት እንደዚህ ነው ያየች፣ የአግርሞት እይታ። ከዛ ስራ አገኘ ሻለች፣ አላገኘውም። ልክ ተመርቄ መመረቂያውን ካርድ ሲሰጡኝ ምን ተማርሽ ሳይሆን ማንን ታውቂያለሽ ነው የሚባለው አሉኝ። ሰው ደግሞ አላቅም ናልኳት። ከዛ በስ አንድ ወር ሁለት ወር በኋላ ምንድን ነው መስራት የምትፈልግ አለችኝ። ትራንስፖርት ላይ ፓወር ነው ሜጀሬ፣ እና እዛ መስራት ትፈልጋለሁኝ። ለምን ትራንስፖርት መረጥ ሻለች። ዲማንዱ ተፈላጊ ነው። ሁለት ደግሞ የሚቆም አይደለም። ሶስት አውስትራሊያ ስመጣ ማክሰኞ ቀን የገባሁት ሐሙስ ቀን ወደ ሴንተር ሊንክ ወሰደችን አክስቴና፣ ትራም ሩት 57 ገብቼ ቆምኩኝ። የቆምኩበት ጀርባዬ የጉዞ ሩቲን የሚያሳይ ዝም ብሎ ስዕል ነው የሚመስለው። አይገባም፣ አነበብኩት ብቻ። ከዚህ ጀርባ በጣም ጠንካራና ስማርት ሰዎች አሉ ናል። አንድ ቀን ከእነሱ ጋር መስራት እፈልጋለሁ ብያለሁ፣ ፍላጎት አለኝ። በልጅነትሽ ኤሌክትሪክ ስለያዘሽ በዚህ መጣሽ። አሁን ደግሞ ች ትንሽዬ ማፕ በራሷ ሌላ ተጨማሪ አነሳሽ ሆነች። ከዛ ሮዝሜሽን ተጭኛልሽ ለማውቃቸው ሰዎች ልጅ ትልሽ አለችኝ። ኦኬ በዚህ ችል ሴትዮ ኢንተርቪው ተደረግኩ። ከዛ ስለ ፕሮጀክት ሻል ፕሮጀክትሽ ኢንተረስቲንግ ነው እና ፕሮጀክትሽ ምንድን የሰራሽው? ሁለት አይነት ፕሮጀክት ሬዝሜ ላይ ጽፌ ነበር። ሀው የሶስተኛ አመት ፕሮጀክት ዲዛይነር ነበርኩ። ማጣ አውቶ ካድ የሚባል የለም። ድሮኗ አካል ድሮ አድርግ ያለው ግን ፕሪንት አላደረግ ነው። ፕሪንተር አጣን። ለምን እኛ በሳይዝ ይሁን ብለን የገመትነው፣ ለምን መሸከም ያለበት ካሜራ አለ፣ ባትሪ አለ። ያንን የሚሸከመው ደግሞ ክንፉ ርዝማኔውን ይወስኗል። ካልሆነ ወዳቂ ነው፣ መንሳፈፍ አይችልም። እና እሱን ፕሪንት የሚያደርግልን የስሪዲ ፕሪንተር አለው ትምህርት ቤቱ ማለት ዩኒቨርሲቲው ሐረማያ ግን ትልቀቱም ፕሪንት ማድረግ አይችልም። ስለዚህ ሪፖርታችን ላይ እንትን ብለን ፕሪንት ማድረግ አልቻልም፣ ግን ይህን ይህን ነው ሁሉ ነገር አዘጋጅተናል። ሪፖርቱ ላይ ያነበር ፓርቲ ግን ፕሪንተር ስላላገኘን ፕሪንት አላደረግ ነው። ይሄን ነገርኩት ማለት ነው። ከዛ የሶስተኛ የአራተኛ አመቱ የመጨረሻው ደግሞ ሮቦቱ ነገርኩት። ቻሌንጅ ምን ነበር አለኝ፣ የነገርኩን ቻሌንጁ። ከዛ በቃ ዊክነስ እንግሊዝኛ ነው አልኩት። ያችን ሰአት ነች ምክንያት የመጣችልኝ። እውነትም ነው ማለት ዊክነሴ ቋንቋ አለኝ። ብትቀጠር ስንት ልትከፈ የትፈልግ ያለሻለኝ የልቤ መልስ ነው። አሁን ምሰራው ጥሩ ይከፈለኛል አልኩት። አላማዬ ብር አይደለም። የተማርኩት ዩኒቨርሲቲ ፋውንዴሽን ነው የሚሆነኝ እንጂ ስራ ላይ የማገኘው ኤክስፔሪንስ ደግሞ ለየት ይላል። ያንን እድል ሰታችሁኝ፣ ራሴ ኮምፒቴቲቭ መሆን መቻል ከሰዎቹ ጋር ራሴን አስተምሬውን እድገተኝ ጨምሬ ተወዳዳሪ መሆን ነው የምንፈልገው? ን ትኩረቴ ብር አይደለም። ኦፍኮርስ ከሰራው ላይፍ ሰፖርት ማድረግ አለብኝ። እፈልጋለሁ፣ አልፈልግም፣ አውቶማቲክ አለም ግን ነምበርስ ላይ አይደለም። ነገ የኔ ኤክስፒሪየንስ ብር ያመጣልኛል አልኩት። ነም በአውስትራሊያ ስታንዳርድ ለጀማሪ ያላችሁን ምትከፍሉኝ ስኬል ብትከፍሉኝ ደስተኛ አራቴን የጠይቅኝ መጨረሻ ላይ አራተኛ ስጠይቀኝ ደጋገምከው የምጠይቅበት ጊዜ ይመጣል። አሁን ሀፒ ነኝ በስኬሉ መከፈል ሚኒመም የግራጁዌት ኢንጂነር ክፍያ እችላለሁ አልኩት። ከዛ መቼ ልጀምር ይሻላል? እኔ ያልኩት እውነት ለመናገር ብዙ አመት ነው የሰራሁት እዚህ። የዲስኤቢሊቲ ስራና ዝውውር አለ መንግስት ነበር የሚያስተዳድረው። ግለሰብ ከተላለፍ እስከ ሐምሌ ሀያ ከቆየው የሚከፈለኝ ብር አለ አልኩት። እሱ ማግኘት እፈልጋለሁ የሰራሁበት ነውና፣ ከዛ በፊት ግን ከወጣው አጠጠዋለሁ። ግን የግድ ሰራተኛ ያስፈልገናል የምትሉ ከሆነ ግን ስራው ይበልጥብኛል አልኩት። ዝም አለ። ሁለት ሳምንት ከሰጣችሁኝ በቂ ነው ነው የሚባለው። በቃ ወድቀሻል፣ እውነት ነው ወድቅ ያለው ብዬ ነው ዜና ያልኩትም ያው፣ አራት አመት አለፈኝ። ሁለት ሺ አስራ ዘጠኝ በተመረቅኩ በስድስተኛ ወሬ ማለት ነው ስራ አገኘሁ። ብዙ በርካታ ነገሮች ከስደት እስከ ዳግም ሰፈራ መጥተሻል። በህይወት ውስጥ ብዙ ውጣ ውረድ በላጤ እናትነት ልጆች ያሳድገሻል። በትምህርት ውስጥ ብዙ ውጣ ውረድ አልፎ ሄዳል። ዛሬ እዚህ ላይ ቆመሽ ወደኋላ ስትመለከች ህይወት ሽን እና ከዚህ ቀጥሎ ደግሞ ያለው የወደፊት መጪ ህይወት ሽን ስታይ እንዴት ነው በንጽጽሮች የምትገልጫቸው? ውጣ ውረዱ ከባድ ቢሆንም ራሴን፣ አቅሜን ፈትኝበታለሁ ያለኝን ምን ያክል ፖቴንሻል ምን ያክል መቻል እንደምችል አይችበታለሁ። ማለፌ ደግሞ ያስደስተኛል። ጭንቀቶቼ፣ እናትነት ቀላል አይደለም። ልጆቼ ታንጸው አድገው፣ አሁን ትልቁ ዩኒቨርሲቲ አንደኛ አመት ነው። ኦዲዮ ኢንጂነሪንግ ተማሪ ነው። እንደእናቱ ነገር ተከትሎ እየሄደ ነው ማለት ነው። እግዚአብሔር ይመስገን። ትንሹም ስምንተኛ ክፍል ነው። ፕራይቬት ስኩል ያስተማርኳቸው ደስተኞች ናቸው። ማለት በአንዱ ስትጎዳ በአንዱ እንትን በልጅ ደግሞ ትልቅነት ነው። እናትነቴን ተወጥቻለሁ ብዬ ተስፋ አድርጋለሁ። በእኔ እምነት ጥሩ ያም የራሱ የቻለ ነው። የሀኛው ይበልጣል፣ ያኛው ያንሰል አይደለም። ስቲል ቻሌንጅ ውስጥ ነን። በአለም በኖርንበት ብሏል ቅዱስ መጽሐፍ። በአለም ሳላችሁ መከራ አለባችሁ። መከራነቱ እንደየሰው ይለያያል። እንደ ክብደቱ ይቀንሳል ይጨምራል እንጂ ኢስ ጉድ ማለት እኔ፣ ሰክሰስፉል ነኝ ብዬ ግን አላምንም። ገና ብዙ መስራት ይጠበቅብኛል። በጣም ብዙ ሞጣ ውረዶች አሉ። ከሁሉም የውሉ ያልፈሽ እዚህ መድረስሽ ለማህበረሰባችን ብቻ ሳይሆን ከዚያም አልፎ በሀገር አቀፍ ደረጃም ሆነ በማንኛውም በሰው ህይወት ውስጥ ሰብአዊ ፍጡሮ ነው። በዚህ አይነት ትግዳሮቶች ውስጥ ላለፉ ሰዎች ሁሉ አንዱ የስኬት ተምሳሌት ነሽ። ለውይይታችንም አንዱ መንስኤ እሱ ነው። አመሰግናለሁ። እጩው ጊዜ የተሻለ እንዲሆን ከመምኘት ጋር ማለት ነው። ገና ብዙ ተስፋ፣ ብዙ ተግዳሮቶችም አሉ እውነት ነው እውነት ነው። ያው እድሜና ጤና ከሰጠን እውነት ነው። አመሰግናለሁ ለፖዚቲቭ ፊድባኩ። እኔ ህይወትን የሰጠችኝ ውጣ ውረድን ተወጥቻለሁ። ለምን ተስፋ መቅረጥ ቢኖር ላልኖር ይችላለሁ። ወደ ብዙ አቅጣጫ የሚወስድ ነገሮች ሊፈጠሩ ይችሉ ነበር። ከእግዚአብሔር ጋር ተወጥቸዋለሁ ብዬ አምናለሁ። አሁን ያለሁበት የስ በሁለት እግር መቆም ችያለሁ። ሴኪርድ ማለት በሰው ሰውኛው ሴኪርድ የሆነ ፕሮፌሽናል ስራ አለኝ። ቤተሰቦች የጥሩ ደረጃ ናቸው ያሉት ማለት በቂ ነው። እኔ ለግዥር ህይወት ብዙ አልመኝም፣ ግን ስቲል ውስጤ ያ ሚጠይቀኝ ውስጤ ሳትስፋይ አይደለም። አንድ እንደነገርኩ ኮንፊውዝድ ምናምን እያደረገኝ ያለፈ አንደኛው ፓርት ኦፍ ማይ ስተዲ አለ ምንድን ነው ፕሮግራሚንግ ነው ትምህርቱ። እሱን ኦንላይን እየተማርኩ ነው፣ ፓይተንን እያጠናሁ ነው። ደስ ይላል። እሱን ደግሞ በእሱ የት እንደሚያደርሰኝ አላውቅም። ካሰብሽበት ያደርስሻል እግረ መንገድንም እንዲሳካልሽ ምኞታችን ነው። አመሰግናለሁ። የኔ ህይወት እንግዲህ ለሌሎቹ አርአያ ይሆናል ብለን እናምናለን። ሊሆን ይችላል ግን የኔ ውድቀቶች አይደለም አርአያ እንዲሆን የምፈልገው። በተለይ በተለይ ይህን የሚያዳምጡ ሰዎች እኔ የጠፋሁትን ጥፋት ባያጠፉ ጥሩ ነው። ለምን ዋጋ ያስከፍላል። ትልቅ ነገር ነው። ያንን ደግሞ ሁላችን ሬዲ ላን ሆን ይችላለን። ማለት ከሰው ሰው ይለያል። ጥንካሬ ጠንካራ ነኝ እያልኩ አይደለም ግን መራር ነው። ከባድ ነው። ቬሪ ፔይንፉል ነገር ግን የሰው ልጅ መማር አለበት ብዬ አምናለሁ። ትምህርት ለብር አይደለም። ትምህርት ጥሩ ነው። ለምን በተለይ እናቶች፣ ሴቶች፣ ትውልድ ቀራጮች ነን። ልጆቻችን በእኛ እጅ ላይ ነው ያሉት። ስንቀርጻቸው ደግሞ ልክ ትምህርት አስፈልጓል ያስፈልጋል ብለን እንዲማሩ እንደምን ልካቸው ሁሉ እኛም በተቻለን መጠን በተቻለን መጠን በትንሹ የሳቃለው የቤት ማጀቱ ጣውረጁ ስራው ቀላል አይደለም ግን ሀያ አራት ሰዓት ብዙ ነው ካሰብንበት፣ ታይማችን ማኔጅ አርገን ብንሄድ ብናሻሸር ራሳችን ለምን ብና የኛ ህዝብ በጣም ያሳዝነኛል። ከባድ ስራ ነው የምንሰራው የጉልበት ስራ ነው። ቀላል ስራዎች አሉ። ትንሽ ትንሽ ወረቀቶች ቢሰሩ ማለት ነው። ለብዙዎች አርአያ ሆናለሁ ብዬ ያው ብዙዎች እንደሚነግሩኝ እኔ እንኳን አምኝም አላውቅም ምን ሰርቼ ነው የምለው ግን ብዙዎች ይነግሩኛል። በተለይ ደግሞ ከትናንትና ወዲያ የሆነ ልጅ አለኝ ለእኔ አርአያ ይነሻለኝ እዚህ ተወልዶ ያደገ ነው እናንተ ከሀገራችን መጣችሁ ቋንቋውን ሳትችሉት ቋንቋን ተምራችሁ ተምረሽ አሁን አንቺና ልጆች ነሽ እናትነትሽን እየተወጣሽ ተምረሽ እዚህ በነረስሽ እኛ ሌዜነን አለ። እዚህ ተወለድ ልጆች ሌዜነናል። እኔ በጣም አፍራለሁ። እኛ ስንሳንፍናን ያንን አየም። ይሄ ፊድባክ ማግኘቱ ጥሩ ነው። ሌላኛው ደግሞ ቅድም አመስግኛለሁ አይደለ? የቅድስት ማርያም ቤተ ክርስቲያን ቅዳሜ ህጻናቶችን የዛሬ ስንት አመት ነው? ሁለት ሺ አስራ አራት ላይ መሰብሰብ ጀምሬ ነበር ከወንድሞች ጋር ሆነን ማለት ነው ከመምህር ብሩ ጋር ወንድሜ ምርሃ ወንድሜ ጌታቸው የሚባሉ ወንድሞች ጋር ሆነን ህጻናቶችን ማስተማር ጀመረን ነበር። ምንድን ነው የሚታየኝ ራዕይ አለ። ሀገር ተሰደን መጣን። እዚህ ትርፎቻችን ልጆቻችን ናቸው። ማንነታቸውን ሳይረሱ ካልቸር ኮንፍሊክት አለ፣ አይዴንቲቲ ክራይስ አለ ምናምን የሚባለውን ልናጠፋው ወይም ሶሉሽን ልናገኝለት የምንችለው ከስር ስንጀምር ነው የሚል እምነት አለኝና የሃይማኖት ትምህርት ይማራሉ ትግርኛ ቋንቋንም ይማራሉናል። እሱን እያስተማርን ኮቪድ መጣና ተበታተነ። ቴንሽ አፔንድ ያውን ነበረው። እንደገና አሁን ጀምረናል። እኔ የሶስት ዓመት ልጅ አለችኝ። ባይዘወይ ሌላ ግብቼ ሌላ ትዳር ውስጥ ነኝ አሁን ባለትዳርና ሶስተኛ ልጅ እናት ነኝ። ትልቁ ሚስትር ወጣ ማለት ነው። እንኳን ደስ አለሽ። ለችግርም ለእድገትም ዳርጎሻል። እግዚአብሔር ይመስገን። ብቸኝነት ያስጠላል። የአጋር መኖሩ ደስ ይላል። ባለቤቴ አቶ ቴድሮስ ይባላል። የሶስት አመት ልጅ አለች ሴት ልጅ። የሶስት ልጆች እናት ነኝ አሁን ስመረቅ የሁለት ልጆች እናት ነበርኩ። አሁን የሶስት ልጆች በበረከት ላይ በረከት ጨምሮልሻል። አቶ ቴድሮስም እንግዲህ እድለኛ ናቸው ማለት ይቻላል። ትዳራችሁን እና ልጃችሁን ባርኮ ለትልቅ ነገር እንዳይደርስላችሁ በዚሁ አጋጣሚ እንመኛለን። አሜን። አመሰግናለሁ እና አሁን እዛ ላይ እየተሳተፍኩ ነው። በማኔጅመንት ማለት ህጻናቶችን በማሰባሰብ ወላጆችን ማበረታታት። በዚ አጋጣሚ ሳፖርት ሊያደርጉን የሚችሉ ሰዎች ካሉ ብናገኝ ደስ ይላል። ጥሩ ነው ማለት አንዳንዴ ጋይድ ላታገኝ እንችላለና ለዛ ነው በጣም ነው የምወዳቸው ወላጆች፣ ልጆች። ትምህርት ቤቱ አድጎ አንድ ቀን ትልቅ ትምህርት ቤት ይሆናል ብዬ እምነት አለኝ። ይህን ይመስላል እንግዲህ። በኮሚኒቲ ኢንቮልቭ ማድረገው እዚህ ላይ ነው ልጆች ላይ ነው። ልጆች ላይ ብዙ በሰራ ደስ ይለኛል። ትውልድ ላይ እየሰራች ስለሆነ ወደፊት መጪ ትውልድን መገንባት ለሀገርም፣ ለግለሰብም፣ እንደገና ባንቺም የራስሽን አሻራ ሀውልት እያቆምሽ ነው የምትሄጂው። በልጆቹ አእምሮ ውስጥ ልክ አንቺ ወይም ሁላችንም ውስጥ ከዚህ በፊት በእኛ ሕይወት ውስጥ የነበሩ ሰዎች ሁሉ በእኛ ውስጥ አሁንም ጭምር ድረስ አብረው እንዳሉት ሁሉ በእነሱም ውስጥ ሆኛለሽ። የኢንጂነር ብእሊ አድሃኖም ስለ ቃለ ምልልሱ እናመሰግናለን። መጪው ዘመን ጊዜ ያሰብሻቸው እቅዶች ሁሉ የተሟሉ እንዲሆን የልጆችሽም ህይወት እንደዚሁ ሌላ አርአያነት የሚበቃ እንዲሆን ምኞታችን ነው። በድጋሚ እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።